the voice of America። የኢትዮጵያ መንግስት ለዘመናት ሲክደው የነበረውን የፖለቲካ እስረኞች አምኖ ለመፍታት መወሰኑ የሚያስደስት ነው ያሉ ከዚህ ቀደም ታስረው የተፈቱ ሶስት የኢንተርኔት አምደኞች፣ ነገር ግን ጉዳዩ እንደተለመደው የፖለቲካ ማታለያ ሆኖ እንዳይቀር በአገሪቱ ውስጥ ባሉ እስር ቤቶች በየትኛውም የፖለቲካ አመለካከታቸው ሳቢያ የታሰሩ ሰዎች በአስቸኳይ ሊፈቱ ይገባል ነው ያሉት። ከደርግ ስርዓትም በኋላ ትውልድን በማምከን የሚታወቀው የማሰቃያ ቦታ ማዕከላዊ እስር ቤት ዛሬ እንዲዘጋ መወሰኑ የሚያስደስት እንደሆነ የገለጹት አምደኞቹ በዋናነት እርምጃ ሊወሰድበት የሚገባው ደግሞ የሰዎችን ሰብአዊ መብት በጣሰ መልኩ ማሰቃየትን ማቆም ነው። ምክንያቱም አሁን እነሸዋሮቢትም ሰው እየተሰቃየባቸው ስለሆነ ነው ይላሉ። ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል በበኩሉ እስረኞች መፈታታቸውም ሆነ እስር ቤቱ መዘጋቱ መልካም ነገር ግን ነገም ቢሆን ያላለቁ ግን ብዙ ነገሮች አሉ ሲል ለአሜሪካ ድምፅ ገልጠዋል። ጽዮን ግርማ ዝርዝሩን ይዛለች። ሶስቱም ወጣቶች በኢትዮጵያ ሀሳብን በነፃነት የመግለጽ ነፃነትና በዲሞክራሲ ዙሪያ በመጻፍና ሀሳባቸውን በመግለጽ ይታወቃሉ። ሶስቱም ታስረው ተፈትተዋል። በእስር ላይ ያሉም ይደርስባቸው ስለነበረ ስቃይ ጽፈዋል። እዚህ የአሜሪካ ድምጽ ላይ ቀርበውም አስተያየት ሰጥተዋል። የኢንተርኔት አምደኛው በፍቃዱ ኃይሉና የነገር የኢትዮጵያ ጋዜጣ አዘጋጅ የቀድሞ ጸሐፊ ጌታቸው ሽፈራው ደግሞ በተለየ በየፍርድ ቤት ችሎቶች እየተገኙ እስረኞች ለዳኞች የሚያቀርቡትን የሰብአዊ መብት ጥሰት አቤቱታ ለሌሎች ያሰማሉ። የኢንተርኔት አምደኛው እና የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ተሾመም በኢትዮጵያ ወቅታዊ ፖለቲካ የእስረኞች ጉዳይ አስተያየት በመስጠት ይታወቃል። እሱም ታስሮ ተፈቷል። ዛሬ አራቱ የኢህአዴግ ድርጅቶች ፕሬዚዳንቶች በጋራ በሰጡት መግለጫ የፖለቲካ እስረኞች ይፈቱ፣ ማዕከላዊም ይዘጋ ማለታቸውን አዲስ ጅማሮ ነው በሚል በበጎ ተቀብለውታል። አስከትለው ግን የሚያነሱት መሰረታዊ ጉዳይ አለ። በፍቃዱ ኃይሉ የመጀመሪያ አድርጎ የሚያነሳው የፖለቲካ እስረኞች ሲባል እነማንን ነው የሚለውን ወሳኝና አስቸኳይ ሳይድ በሰበስ ምላሽ ማግኘት የሚፈልግ ጥያቄ ነው ይላል። እስካሁን ድረስ መንግስት አላመነም ነበረ የፖለቲካ እስረኞች አሉ ብሎ አያስብም አያምንም ነበር። ነገር ግን ሀቁ በጣም ያገጠጠ ያፈጠጠ አይነትን ስለነበረ ማንም ያንም ኢንተርናሽናል ድርጅቶችም ዲፕሎማቲክ ኮሚኒቲውም ይሁን የሀገር ውስጥ ዜጎች ደጋፊዎችም ሳይቀሩ የፖለቲካ እና የሕሊና እስረኞች መኖራቸው በቃ የተረጋገጠ ነገር ነው። ግን አሁንስ መንግስት እፈታቸዋለሁ ብሎ ቃል ሲገባ የትኞቹን ነው በሱ ሊስት ፖለቲከኝነታቸውን ሊቀበልላቸው የቻለው ወይም እስራቸው ከፖለቲካ ጋር የተገናኘ መሆኑን ሊቀበልላቸው የወሰነ የትኞቹን ነው የሚለው አልጠራም። ስለዚህ ሁሉንም ትጥቅ ትግል መርጠዋል ተብለው ወይም መምረጣቸውን አምነውም ቢሆን በቂ ማስረጃ ተገኝቶባቸውም ቢሆን የታሰሩትንም ጭምር በሰላማዊ ትግላቸው ብቻ የሚታወቁንም ቢሆን ሁሉንም ካላካተተ አሁኑም ጎዶሎ ስለሆነ ሰራ የማታለል ተግባር ነው የሚሆነው ማለት ነው። በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎችን በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው፣ አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት ብዬ ነው የማምነው። የፖለቲካ እስረኞች ሲባል እንግዲህ አሁን የኢህአዴግ ወይም መንግስት ግልጽ አላደረገም። ውሳኔ የፖለቲካ እስረኛ ሲል የትኞችን የትኞችን እንደሆነ በግልጽ አልነገረንም። ስለዚህ እነዚህን የማያካትቱ ከሆነ እንደስከ ዛሬው የይስሙላ መፍትሄ ለማዳፈን የመሞከርና የማታለል ነው ማለት ነው። በፍቃዱ አያይዞ በኢትዮጵያ እስር ቤቶች ውስጥ በነፃነት ሃይማኖትን የማራመድ በእስልምናም በክርስትናም እምነት ተከታዮች ላይ የታሰሩ እንዳሉ፣ በኦሮሚያና በአማራ ክልል ህዝባዊ ተቃውሞ ላይ ተሳትፈዋል በሚል የታሰሩ ቁጥራቸው የሚታወቅ እንዳልሆኑ ጠቅሶ በአሁኑ ወቅት ደግሞ በጣም ጥቂት በጣት ከሚቆጠሩ ግለሰቦች ውጭ የፖለቲካና የህሊና እስረኞችን ዝርዝር የሚመዘግብ ገለልተኛ ተቋም ባለመኖሩ መንግስት ራሱ በሀቀኝነት ሊተገብረውና ሊፈታ የሚገባው ተግባር ነው፣ ይላል የነገር የኢትዮጵያ ጋዜጣ አዘጋጅ የነበረው ጋዜጠኛ ሽፈራው። መንግስት እስከዛሬ ሲክደው የነበረውን የፖለቲካ እስረኞችን ማመኑ አንድ እርምጃ መሆኑን ጠቅሶ ማዕከላዊን በተመለከተ ግን መዘጋቱ ብቻ ዋጋ የለውም፣ ይላል። ሳሌ ማዕከላዊ ዘጋ የሚባለው ነገር በጣም ጥሩ ነው። በርካታ ዜጎች መስዋዕትነት የከፈሉበት ከያዩበት እስር ቤት ስለሆነ ሌላ ቀጣይ ቱሪዝም ሊያየው የማይግባት እስር ቤት ይሄን ምለው ስላየው ሰዎች ተካይ ሲከፍሉ ስላየው ነው። ነገር ግን ማዕከላዊ መዘጋቱ ብቻ ሳይሆን ሌላ ማዕከላዊ እስር ቤቶች መኖር አለመኖራቸው ነው ማረጋገጥ ያለበት እንጂ ከአሁን በኋላ ማዕከላዊ የሚፈጸሙ ወንጀሎች የሰብዊ ድርጅቶች በዚች ላይ የሚፈጸሙ ጭካኔዎች ናቸው እንጂ የቤቱ ጉዳይ አይደለም። ቤቱ መዘጋቱ ስቃይ ማዕከል ሌላ ሰው ልጅ አለማየቱ አንድ ነገር ሆኖ ነው። ነገር ግን በየትም በየፖሊስ ጣቢያው ነው አሁን ሳይቀር ነው ስቃይ የሚፈጸመው። ዛሬ እንኳን የከታተል የነበረው መዝገብ የተከሱ ሰላሳ ስምንት ተከሳሾች እንኳን ማረሚያ ቤት ውስጥ ነው ሸዋሮ ቤት የተፈረደባቸው እስረኞች የሚኖሩበት ማረሚያ ቤት ምርመራ ክፍል እዛ አሸቃዩን የነበረው እና ዋናው ተግባሩ ነው አንድ ነገር ሆኖ ማዕከላዊ የሚባለው ሽካሌ ቤት መዘጋቱ አንድ ነገር ሆኖ ተግባሩ ነው መቆም ያለበት። መጀመሪያ ተሻሚዎቹ ለመናገር ከአሁን ቀደም ምን መታሰር ያልነበረባቸው ናቸው። የፖለቲካ ፓርቲ አባላት፣ ጋዜጠኞች፣ በሰላማዊ መንገድ ሲታገሉ የነበሩ። ከዛም ባሻገር ደግሞ በስርዓቱ መገፋት ምክንያት አሁንም የፖለቲካ ትግል ውስጥ ገቡ ሰዎች አሉ። እነሱም በስርዓቱ ችግር የታሰሩ ስርዓቱ የስልጣኑን ለማስጠበቅ ብቻ ያፈናቸው እንጂ መታሰር ያልነበረባቸው እንዲያውም እዚሁ በገዥነት ካሉት ሰዎች የተሻለ ለሀገራቸው የሚያስቡ ሰላማዊ እና ቅን ሰዎች ናቸው። የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኢንተርኔት አምደኛው ስዩም ተሾመ በበኩሉ በኢትዮጵያ በሙሉ በእስር ቤቶች የሚገኙ የፖለቲካና የህሊና እስረኞች ጥያቄዎቻቸው የህዝብን መብት የተመለከተ ነው ይላል። እነዚህ ሰዎች የጠየቁት የህዝብ መብት ነጻነትና ተጠቃሚነት ሲረጋገጥ ብለው ነው ያስተጋቡት። ፖለቲካዊ መብትና ነጻነታቸውን ነው ያንጸባረቁት በይፋ ከዛም አልፎ የህዝብን ጥያቄ ነው ያቀረቡት እና እንደ ግለሰብ የእነዚህ ፖለቲካ መብታቸውን በመጠቀማቸው በመጠየቃቸው ነው ለእሱ የተዳረጉት። እንዲሁም ደግሞ የህዝብን ጥያቄ ስላስተጋቡ ነው ለእሱ የተዳረጉት እና ግለሰቦቹ ምናልባት እስር ቤቱ ገብተው ታስረው ሊሆን ይችላል። አንድ በዋናነት ግን ሲያነሱ የነበረውም የህዝቡ ጥያቄ እንደሆነ የህዝቡ ፖለቲካዊ መብትና ነጻነት ሲከበር እያሉ ስለነበረ በጥቅሉ የታሰረው ህዝቡ ነው። የህዝቡን ጥያቄ ነው ያቀረቡት። ህዝቡ ነው የፖለቲካ መብቱን ነፃነቱን ፍትህ ያጣው። ህዝቡ ነው የታሰረው፣ ህዝቡ ነው መፈታት ያለበት። የአራቱም የፖለቲካ ድርጅቶች በተሳተፉበት መግለጫ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የማዕከላዊውን መዘጋት በተመለከተ ማዕከላዊ በደርግ የስልጣን ዘመን በምርመራ ስም የጭካኔ ተግባር ስለሚፈጸምበት በህዝቡ ውስጥ ተመሳሳይ ስሜት እንዳይፈጥር የሚሆን እንደሆነ ጠቀስ አድርገው አልፈዋል። አቶ ስዩም በእርግጥ ማዕከላዊ በአፄ ኃይለስላሴ ዘመን ተከፍቶ በደርግ ጊዜ ማሰቃየት ተግባር ተፈጽሞበት ነበር ይላል ማዕከላዊ እውነት በግልጽ ለመናገር አንድ ትውልድ መሀን ያደረገ ቦታ ነው። መሀን የሆነበት ትውልድ የተቀጨበት ቦታ ነው። በኢትዮጵያ ታሪክ የታሪክ ጠባሳ ነው። ያ እስከ ዛሬ ድረስ ተከፍቶ ተመሳሳይ አገልግሎት እየሰጠ መቆየት አልነበረበት ቦታ ነው። ሆኖም ግን በእርግጥ የተቋቋመው በደርግ ጊዜ አይደለም። በዚ ኃይለስላሴ ዘመን የተቋቋመው የምርመራ ቦታ ነው። የመደበኛ የኢንቨስቲጌሽን ስራ የሚሰራበት ቦታ ነው። ሆኖም ግን ላለፉት ሀያ አምስት ዓመታት የኢህአዴግ መንግስት ሲያደርግ የነበረው በዛ ቦታ ላይ የስቃይ ምርመራ ተግባራዊ ሲያደርግ የነበረው ህዝባትን በደርግ ዘመን ሲደረግ ከነበረው የባሰ እና ከዛ ያልተናነሰ ነው እና በዛ ቦታ ላይ ለተፈጸመው ኢሰብአዊ ድርጊት ይቅርታ ብቻ ሳይሆን የዚህ ሰላባ የሆኑ ሰዎችን ሙሉ በሙሉ የካሳ ክፍያ የሞራል ካሳ ክፍያ የአካል ጉዳት ክፍያ ከፍሎ ይህን ነገር በዛ ነገር የተሳተፉ ሰዎች ሙሉ በሙሉ ተጠያቂ የሚሆኑበት መፈጠር አለበት ብዬ ነው የማምነው። ይሄ የሰብአዊ መብት ተፈጽሞ የሰብአዊ እጅግ በጣም ሰቅጣጭ የሆነ የሰብአዊ መብት ተፈጽሞ ተፈጽሞ እንዲህ በቀላሉ ሙዚየም ይሆናል እና ይቅርታ ተደርጓል መዘጋት አለበት በሚል የሚታለፍ አይደለም። እዛ ቦታ ላይ ትውልድ የሚተርፍ ጠባሳ በዜጎች ላይ ሞራል ላይ አካል ላይ የደረሰው ጉዳት እጅግ በጣም አሰቃቂ ስለሆነ እንደዚህ ጉዳት ሰለባ የሆኑ ሰዎች በሞራልም ሆነ በገንዘብ ደረጃ ካሳ ተከፍሏቸው ይቅርታ ሊጠየቁ ይገባል፣ በግል እያንዳንዳቸው ማለት ነው። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በማዕከላዊ እስር ቤት እስረኞች ላይ ህገ ወጥ የሆነ የሰቆቃ ምርመራና ማሰቃየት እንደሚፈጸም በተደጋጋሚ ሪፖርት ሲያወጡ ቆይተዋል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት አጥኒ አቶ ፍስሀ ተክሌ በበኩላቸው ይህ በጎ ጅምር ቢሆንም ብዙ የሚቀሩ ነገሮች ግን አሉ ይላል። ከፍተኛ ቶርቸር እንግዲህ ማዕከላዊ ቶርቸር የሚፈጸምበት ቦታ ነበር። በደርግ ዘመንም በኃይለሥላሴ ዘመንም አሁንም፣ እስከአሁን ድረስ ብዙ እስረኞች ያሉ የተለያዩ ታቸው እርምጃዎች ይወሰድባቸው ነበሩ። ስለዚህ ይህ ማዕከላዊ በታሪክ ራሱ ብዙ አይነት ስቃይ እና ኤቲካዊ ተጋሪ ክሰንበት የነበረው ቦታ እስካሁን መቆየት አልነበረበትም። መዘጋቱ እንደ አንድ ገርም ነው። የፖለቲካ ፓርቲ አባላት የሆኑ እስረኞችን እንሰታለን ተብሎ የሚያሰጠውንም ነገር በጥሩ ዜና ብንወስደውም ይህ ማለት ግን በመጨረሻ አንድ እርምጃ የምንወስደው ነገር አይደለም። ምክንያቱም እነዚህ ሰዎች መጀመሪያ እንዲሆን መታሰር አልነበረባቸውም። ምክንያቱም በፖለቲካ አቋማቸው፣ በፖለቲካ ተሳትፏቸው ምክንያት ነው የታሰሩትና እስካሁን መታሰር አልነበረባቸውም። ስለዚህ ይህም ነቱ ሰዎች ላይ የስታኔ እርምጃዎችን የማስተካከት እርምጃዎች የሚያሰሩ ሰዎች ለፍርድ እንዲቀርቡም እንፈልጋለን። ስለዚህ አሁን የተሰጠውን መግለጫ እንደ መጀመሪያ ነገሮችን ለማስተካከል እንደተወሰደ የመጀመሪያ እንጂ ከዚህ ጋር ቀጣይ ነገሮች መኖር አለባቸው ብለን እናስባለን። እነዚህም እንግዲህ እስረኞች ቤተሰቦች፣ ማዕከላዊ ብቻ አይደለም፣ ሌሎች የታወቁም ያልታወቁም የእስር ቦታዎች አሉ። ኢትዮጵያ ውስጥ የፖለቲካ እስረኞች የታሰሩባቸው የሚፈጸምባቸው ቦታዎች፣ እነሱም እንዲዘጉ እንፈልጋለን። ሁለተኛ እነዚያን እርምጃዎች የወሰድ ሰዎች ለፍርድ እንዲቀርቡ እንፈልጋለን። ከዛ በተጨማሪ ደግሞ በሀገሪቱ ያለው አጠቃላይ የሲቪሊን ፖለቲካ ራይት አከባበር ሁኔታ መስተካከል እንዳለበት እናስባለን። በተለይ ሰዎች ሀሳባቸውን የመግለጽ መብታቸው ናቸው እንዲጠበር ና መንግስትም ያንን ኮሞ እንዲያደርግ ወይም ደግሞ አስፈላጊን ማመቻቸው ሁኔታ እንዲያረግ እንፈልጋለን ና ቀጣይ እርምጃዎች እንዲኖሩ እንፈልጋለን። የመጀመሪያው እርምጃ ተጀምሯል ብለን እናስባለን። እሱም ይፈጸማል ብለን ይምታለን፣ ቀጣይ ነገሮችን እንጠብቃለን። በሌላ በኩል የሂዩማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ፊሊክስ ሆርን በትዊተር ገጻቸው ላይ ይህንኑ መግለጫ በተመለከተ የኢትዮጵያ መንግስት ማዕከላዊ ማረሚያ ቤትን ለመዝጋት እና የፖለቲካ እስረኞችን ለመፍታት መወሰኑ አስፈላጊና የመጀመሪያ እርምጃ ነው። ነገር ግን በጣም ብዙ የሚቀር ነገር አለ። መንግስት ለዓመታት በማዕከላዊ ማረሚያ ቤት ተፈጽመዋል ስለሚባሉ የስቃይ ምርመራ ማካሄድና በጉዳዩ ተጠቂ ለሆኑ ግለሰቦች በኃላፊነት መጠየቅ አለበት። ነጻና አድሎ የሌለበት ምርመራ ማረጋገጥና የክስ ሂደት ማካሄድ፣ እንደዚሁም ምርመራውን በፈጸሙ ግለሰቦችና ባለስልጣኖች ላይ እርምጃ መወሰድና ኃላፊነቱን መውሰድ አለበት ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ